በኢትዮጵያ ሶማሌ ክልል የተከሰተውን ድርቅ ለመቋቋምና ለተረጂዎች ለመድረስ በክልሉና በፌዴራል መንግስታት እንደዚሁም ዓለም አቀፍ አጋሮች የተለያዩ ሥራዎች እየተሰሩ መሆኑን የክልሉ ፕሬዝደንት አብዲ ሙሐመድ ዑመር አስታውቀዋል። ከተረጃዎቹ አንዳንዶቹ እንደገለጹትም ድርቁ የነበሯቸውን እንስሳቶች አሳጥቷቸዋል። ከዩናይትድ ስቴትስ ኤምበሲና ዩኤስ ኤአይዲ የተውጣጡ የሥራ ኃላፊዎች ደግሞ ድርቁ ያስከተለውን ጉዳትና የእርዳታ እንቅስቃሴዎችን በስፍራው በመገኘት ጎብኝተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። በኢትዮጵያ ሶማሌ ክልል ኮርሄ ዞን ኩቱምብር ወረዳ ያገኘኋቸው አብዱላሂ ካሊፍ በአካባቢው በተከሰተው ድርቅ ከነበሯቸው እንስሳት በርካቶቹን ማጣታቸውን ይናገራሉ።

የኚህ አዛውንት ታሪክ በተለይ በዶሎ ኮርሄና ጀረር ዞኖች የተከሰተው ድርቅ እስከ ምን የሚደርስ ጉዳት እንዳስከተለ ማሳያ ነው። ሌሎች በርካቶችም ከብቶቻቸውን፣ እንስሳቶቻቸውን ከማጣት አንጻር ከትንሽ እንዲህ እስከ ትልቅ የሚደርስ ችግር አጋጥሟቸዋል። ግራና ቀኝ በተለያዩ መንገዶች የሚገለጸው የውሃ እጥረትና በቁጥቋጦዎች መሀል የሚያጋጥሙ የሞቱ እንስሳት የድርቁን ክብደት ያመለክታሉ። አዲስ ያጋጠመውን ድርቅ ተከትሎ ባለፈው ታህሳስ በመንግስትና አጋሮቹ ይፋ በተደረገው የሰብአዊ እርዳታ መጠየቂያ ሰነድ ኤችአርዲ እንደተመለከተው አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከእነዚህ አንድ ነጥብ ሰባት ሚሊዮን የሚሆኑት ደግሞ በኢትዮጵያ ሶማሌ ብሔራዊ ክልል ይገኛሉ። ከሕዝቡ አብዛኛው ከቦታ ቦታ የሚንቀሳቀስ አርብቶ አደር በሆነበት በዚህ ክልል ተረጂዎችን ባሉበት መድረስ አዳጋች ነው። የክልሉ መንግስት ታዲያ ምግብና ውሃ የሚከፋፈልባቸው ጊዜያዊ ስፍራዎች በማዘጋጀት አስፈላጊውን እርዳታ እያደረገ መሆኑን ይገልጻል። አብዱላሂ ካሊፍን ያገኘኋቸው ልክ እንደ እርሳቸው ከብቶቻቸውን፣ እንስሳቶቻቸውን ያጡ ተረጂዎች ከተሰባሰቡባቸው ስፍራዎች በአንዱ ነው። እንደዚህ አይነት ስራ ጥርቁ ከተከሰተበት ጊዜ አንስቶ ሲከናወን መቆየቱንም የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ፕሬዝዳንት አብዲ መሐመድ ኦማር ለቪኦኤ አብራርተዋል። ሀምሳ ስምንት ቦታዎች መርጠናል። ህዝብን ለማሰባሰብና ና ውሃ እና አቅርቦት በማውጣት 58 ሆትስፖት ብለን የመረጥነዋል። ድርቁን የመቋቋሙና ለተረጂዎች የመድረሱ እንቅስቃሴ በተለያዩ አጋሮችም የሚደገፍ መሆኑን የክልሉ ፕሬዝዳንት ተናግረዋል። ከእነዚህ አጋሮች አንዷ ዩናይትድ ስቴትስ ናት። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን እንደሚሉት የሚያስፈልገው የእርዳታ መጠን ይፋ ከተደረገበት ጊዜ ጀምሮ አገራቸው የተለያዩ ድጋፎች ስታደርግ ቆይታለች። የሰብአዊ እርዳታ መጠየቂያ ሰነድ ኤችአርዲ ባለፈው ታህሳስ ይፋ ከተደረገ በኋላ 144 ሚሊዮን ዶላር የሚጠጋ ገንዘብ መድበናል። ላለፈው ዓመት ድርቅ ተመድቦ የነበረና ወደዚህ አመት የተሸጋገረ 300 ሚሊዮን ዶላር አካባቢም አለ። እናም በተባበሩት መንግስታት የሚገኙትን ጨምሮ ድጋፍ ለማድረግ የእኛን ገንዘብ የሚጠቀሙ የተወሰኑ አጋሮቻችን ለአሁኑ ድርቅ ምላሽ ለመስጠት ምግብና ሌሎች አቅርቦቶችንም ለማድረስ የሚያስችል የተወሰነ ገንዘብ አላቸው። እናም በጥሩ ሁኔታ ላይ ነው ያለ ነው። ነገር ግን በቆላማ አካባቢዎች ዝናሙ ካልመጣ በሶማሌ ክልል ይሄ የጉህ ዝናም የሚባለው ማለት ነው፣ ያ ችግሩን ያራዝመዋል፣ ለቀጣዮቹ ወራትም ተጨማሪ የምግብ አቅርቦት እንዲያስፈልግ ያደርጋል። የአምባሳደርነቱን ቦታ ሸፍነው እየሰሩ ያሉትን ጉዳይ ፈጻሚውን ፒተር ቭሮማንን ጨምሮ በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የተውጣጣ የስራ ኃላፊዎች ቡድን በዚሁ በሶማሌ ክልል ጉብኝት አድርጓል። ከዋሽንግተን የመጡትና ከዚህ ቡድን ጋር የተጓዙት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አማካሪ ቶማስ ስቶል የአሁኑ ድርቅ ከዓመታት በፊት በክልሉ ከተከሰተው የባሰ እንደሆነ ይናገራሉ። ድርቁ በጣም ከባድ ነው። ከጥቂት ዓመታት በፊት በ2011 እዚህ አካባቢ ድርቅ ሲከሰት እኔ የዩኤስኤ አይዲ የኢትዮጵያ ዳይሬክተር ነበርኩ። የአሁኑ የባሰ መሆኑ ግን ግልጽ ነው። ሰዎች እየተቸገሩ ነው። እንስሳት እየሞቱ ነው። ከፍተኛ የሆነ የውሃ እጥረትም አለ። እንስሳቱ በመሞታቸውም ሁኔታው ጥሩ አይደለም። በሚያሳዝን ሁኔታ የአጣዳፊ ትውከትና ተቅማጥ በሽታም ተከስቷል። ይህም ሆኖ ግን የአስቸኳይ ጊዜ የምግብ እርዳታ የማድረሱ፣ ውሃ የማቅረቡ ስራ በፌዴራሉና በክልሉ መንግስታት እንደዚሁም ዩናይትድ ስቴትስን በመሳሰሉ ዓለም አቀፍ አጋሮች እየተካሄደ ነው። በዶሎ ዞን ዋርዴር አካባቢ በዩኤስኤአይዲ ተጠግኖ አገልግሎት እየሰጠ የሚገኘው የቧንቧ ውሃ ማከፋፈያ ለምሳሌ ይህንን እንቅስቃሴ እያገዘ መሆኑ ታይቷል። ቀደም ሲል ለ7200 ሰዎች አገልግሎት እንዲሰጥ የተዘጋጀው ይህ የቧንቧ ውሃ አሁን በድርቁ ምክንያት ለ10,000 ሰዎች አገልግሎት እየሰጠ መሆኑንም የዩስሲይዲ መረጃ ያመለክታል። አካባቢውን ለጎበኘው የዩናይትድ ስቴትስ ኤምባሲና የዩስሲይዲ ቡድን በአቀባበል ያደረጉት የፕሮጀክቱ ተጠቃሚዎችም ሰፊ ክፍተት መድፈን መቻሉን አመልክተዋል። ከተከሰተው ድርቅ አንጻር ዋናው ጉዳይ የውሃና አቅርቦት መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን ይናገራሉ። ይህ የውሃ ፕሮጀክት የዩናይትድ ስቴትስ መንግስት በተለያዩ አጋሮቹ አማካኝነት ከሚያካሄዳቸው ፕሮጀክቶች አንዱ መሆኑ ተገልጿል። የጉብኝታቸው ዓላማም ሁለት መሆኑን ነው ፒተር ቭሩማን ያስረዱት። የመጀመሪያው በአይኔ በማየት ሰዎች እንደሚሉት ድርቁ የከፋ መሆኑን ለመገምገም ነው። ሁለተኛው ግን በቀደመው የኤልኒኞ ድርቅና በአሁኑም እንደ አውሮፓ አቆጣጠር የ2017 ድርቅ ከፍተኛ ለጋሾች ሆነን በመቀጠላችን እንደ ስራ ኃላፊ የአሜሪካ ግብር ከፋዮች ገንዘብ ለተጠቃሚዎች ምግብና አገልግሎት እየሰጠ መሆኑን ማረጋገጥ ተገቢ ነው። በዛሬው ጉብኝቴ ዩኤስኤ አይዲ የሚል ጽሑፍ የተለጠፈባቸው የምግብ አቅርቦቶች ማየትና እኛ ገንዘብ በምንሰጣቸው አጋሮቻችን አገልግሎቶች ሲሰጡ መመልከት ለድጋፋችንም እውቅና መስጠታቸው የአሜሪካ ግብር ከፋዎች ለዚህ ድርቅ ምላሽ የሚሰጡት ገንዘብ ሕይወት እያዳነ ስለመሆኑ መተማመኛ ይሰጠኛል። የኢትዮጵያ ሶማሌ ብሔራዊ ክልል ፕሬዚዳንት አብዲ መሐመድ ኦማርም የዩናይትድ ስቴትስ መንግስት በዓለም አቀፍ የሕይወት አድን ኮሚቴ አያርሴ አማካኝነት በውሃ ቁፋሮ ያደረገውን አስተዋጽኦ በምሳሌነት ጠቅሰዋል። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።